ትኩረት በአፍሪካ የጀርመን መራሄተ መንግስት አንጌላ ሜርክል ኢትዮጵያን ጨምሮ በሶስት የአፍሪቃ ሀገራት ያደረጉት የሶስት ቀናት ጉብኝት በብዙዎች ዘንድ መነጋገሪያ ሆኗል በተለይ መራሄተ መንግስቷ ኢትዮጵያን በይፋ የጎበኙት ሀገሪቱ ላይ የአስቸኳይ ጊዜ አዋጅ በተደነገገ በሁለተኛው ቀን መሆኑ ጠንካራ ትችት አስከትሎባቸዋል። እንዲያም ሆኖ ምራይተ መንግስቷ በጉብኝታቸው ወቅት የኢትዮጵያ መንግስት የፖለቲካ ምህዳሩን ክፍት እንዲያደርግ ሳይጠቁሙ አላለፉም። በእርግጥ የጉዟቸው ዋነኛ ዓላማ አውሮፓን ያስጨነቀውና ያሰጋው የአፍሪካውያን ፍልሰት ባለበት እንዲገታ ከአፍሪካውያኑ መሪዎች ጋር መነጋገር ቢሆንም ማለት ነው። በአፍሪቃ የጸጥታና የደህንነቱ ጉዳይ እንዲጠናከር ማድረግም የምራይተ መንግስቷ አብይ አጀንዳ ነበር። የጉብኝታቸውን እንድምታና ያስከተለውን አጸፌታ በተመለከተ ቅኝት እናደርጋለን። አብራችሁን ቆዩ። ጀርመን መራሂተ መንግስት አንጌላ ሜርክል ኢትዮጵያን ጨምሮ ላደረጉት የሶስት ቀናት የአፍሪቃ ጉብኝታቸው በመጀመሪያ ያቀኑት ወደ ሳህል አካባቢ ሀገራት ነበር። በማሊ የአንድ ቀን ቆይታቸው መዲና ባማኮ ውስጥ ከሀገሪቱ ፕሬዚዳንት ኢብራሂም ቦባክር ኬታ ጋር ባደረጉት ውይይት በሀገሪቱ ሰሜናዊ ክፍል የተንሰራፋውን ጽንፈኝነት ለመታገል ጀርመን ትብብር እንደምታደርግ ገልጧል። በሀገሪቱ ሰላም እንዲሰፍን ወደ አውሮጳ የሚደረገው ፍልሰትም ባለበት እንዲከስም ስለሚቻልበት መላ ተወያይቷል። በበነጋታው ወደ ኒጀሪያ ቀኑት ሜርክል እዛም ያነሱት ተመሳሳይ አጀንዳ ነበር፣ ጽንፈኝነትን መዋጋትና ፍልሰትን መክታት። ለዚህ ዓላማ በሚል ደግሞ የዓለማችን እጅግ ደሃ ለሆነችው ምዕራብ አፍሪካዊቷ ኒጀር 27 ሚሊዮን ዩሮ የገንዘብና የቁስ እርዳታ እንደሚለግሱ ቃል በመግባት ነበር ወደ ኢትዮጵያ ያቀኑት። ኢትዮጵያ ሲደርሱ ተመሳሳይ ግብ ይዘው ቢሆንም ሌላ ነገር ግን ይጠብቃቸው ነበር፣ የፖለቲካ ምስቅልቅልና ከ25 ዓመታት ወዲህ ለመጀመሪያ ጊዜ የተደነገገው የአስቸኳይ ጊዜ አዋጅ ይዞት የመጣው ስጋት። መራሂተ መንግስት አንጌላ ሜርክል የተቃውሞ ሰልፎች በኢትዮጵያ እንዲፈቀዱ አጽንኦ ሰጥቷል። ከአዲስ አበባ ሆነው በሰጡት መግለጫም በዲሞክራሲ ስርዓት ፓርላማን ጨምሮ የተቃዋሚ ፖለቲከኞች ድምፅ ሊኖር ይገባል ሲሉ አሳስቧል። ስ ብዳፍ ዲሞክራቲ ኦፖዚሲን ን ሽድመት አንድ ዴሞክራሲ የተሟላ የሚሆነው በፓርላማ ውስጥም የተቃዋሚዎች ድምጽ ሲታከልበት ነው። ለዴሞክራሲያዊ ስርዓት በመገናኛ ዘዴዎች አማካኝነት የተለያዩ አስተሳሰቦችን ማንሸራሸር እና ውይይት ማድረግ አስፈላጊ ነው። ኢትዮጵያ ውስጥ ይህ ገቢራዊ እንዲሆን መሰራት አለበት። አሁን የታሰበው የለውጥ እርምጃቸው ከዚህ ጋር የተያያዘ ከሆነ በምክር ቤት ውስጥም የተለያዩ ስሜቶችን ለማንጸባረቅ ይቻል ይሆናል። መራሒተ መንግስት አንጌላ ሜርክል በተጨማሪም የተቃውሞ ሰልፎች በኢትዮጵያ እንዲፈቀዱ አጽንኦት ሰጥቷል። የአስቸኳይ ጊዜ አዋጁ የተቃውሞ ሰልፎችን ጨምሮ በርካታ መብቶችን የሚገድብ ነው። አዋጁ ያለ ፍርድ ቤት ትዕዛዝ ሰዎችን በቁጥጥር ስር መዋል፣ የመናገር ነፃነትን መገደብ፣ የመሰብሰብ መብትን ማገድና የሌሎች መብቶችን ገደብንም ያካተተ እንደሆነ ተጠቅሷል። መራይተ መንግስት አንጌላ ሜርክል አዲስ አበባ ሲገቡ የኢንተርኔት አገልግሎት በስፋት ተቋርጦ ነው የቆያቸው። የተቃዋሚ ፖለቲከኞች አባላትና ዜጎችም በጸጥታ ኃይላት ተይዘው እስር ቤቶች ውስጥ ይጣሉ እንደነበር ተዘግቧል። እናም በዚህ ሁኔታ ውስጥ መራሂተ መንግስቷ ወደ ኢትዮጵያ ማቅናታቸው ተገቢ እንዳልነበር የአውሮፓ ምክር ቤት አባል የሆኑት ወይዘሮ አና ጎሜሽ ጠንከር ባለ ትችት ገልጧል። ሌላው ቢቀር ትናንት ወይዘሮ ሜርክል የአስቸኳይ ጊዜ አዋጅ ተደንግጎም ሀገሪቱን መጎብኘታቸው የሁላችንም የጋራ ወይዘሮ አና ጎሚሽ በአውሮፓ ህብረት ምክር ቤት የልማት ኮሚቴና የሰብአዊ መብቶች ንዑስ ኮሚቴ አባላት ባለፈው ረቡ ባደረጉት ኢትዮጵያን የተመለከተው ውይይት ላይ በኢሬቻ ባዓል ላይ የሞቱትን ሰዎች ጨምሮ በሀገሪቱ የሚከናወነውን ጭቆና የሚከታተል ገለልተኛ አጣሪ ቡድን ሊኖር ይገባል ብለዋል። ኢንተርኔትንና ሚዲያን የሚገድበው የአስቸኳይ ጊዜ አዋጅ እንዲነሳም ጠይቋል። የፖለቲካ እስረኞች እንዲፈቱም ጥሪ አስተላልፏል። በስብሰባው ላይ የኢትዮጵያ መንግስትን ወክለው የተናገሩት በቤልጂክ የኢትዮጵያ አምባሳደር የፖለቲካና ዲፕሎማሲ አማካሪ አቶ ዮሐንስ አብራ ናቸው። የመንግስት ወካዩ መንግስታቸው ዲሞክራሲን ተግባራዊ ከማድረግ ውጪ ሌላ የተሻለ አማራጭ እንደሌለው ተናግሯል። እኛም ዲሞክራሲን ኢትዮጵያ ውስጥ ተግባራዊ እያደረግን ነው ብለን እናምናለን። ይህን የምናደርገውም ሌሎችን ለማስደሰት ሳይሆን የምናደርገው ህዝባችንና ሀገራችን ስለሚፈልጉ ወደ መራሄተ መንግስት አንጌላ ሜርክል የኢትዮጵያ ጉብኝት ጉዳይ ስንመለስ ሜርክል አዲስ አበባ ውስጥ የአፍሪቃ ህብረት ቅጥር ግቢ በመገኘት በጀርመን መንግስት ድጋፍ የተገነባውን የአፍሪቃ ህብረት የሰላምና የጸጥታ ኮሚሽን ጽህፈት ቤት ህንፃ መርቋል። ህንፃው ከጀርመን መንግስት የ30 ሚሊዮን ዩሮ ድጋፍ ተደርጎበታል። የተገነባውም በጀርመን ተቋም ነው። መራሄተ መንግስት አንጌላ ሜርክል ኢትዮጵያን በጎበኙበት ወቅት ከተቃዋሚ ፓርቲና ከሲቪል ማህበረሰብ ተወካዮች እንዲሁም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በተለያየ ስፍራ ተወያይቷል። የዜጎቻችን የፖለቲካ ተሳትፎ ለማበረታታትና የፖለቲካ ምህዳሩ ለማስፋት የሚቻልባቸው መንገዶች ላይ ተወያይተናል። ይህ በጣም ጠቃሚ ጉዳይ ነው። በተጨማሪም የፖሊስ ኃይላችንን ለማጠናከር ተወያይተናል። እንደምታቁት ጀርመን በዚህ መስክ ሰፋ ያለ ልምድ አላት እና የሚያጋጥሙንን የጸጥታ ችግሮች የጸጥታ ኃይሎቻችን እንዴት በአግባቡ መፍታት እንደሚችሉ የአቅም ግንባታ ለማድረግ ተስማምተናል። በአካባቢያዊ ጉዳይም ተወያይተናል። በደቡብ ሱዳንና በሶማሊያ ያለውን የጸጥታ ሁኔታ የሚሻሻልበት መንገድ አብሮ ለመስራት ሌላው የተወያየንበት ርዕስ ነበር። ሜርክል ከተቃዋሚ ፓርቲና ሲቪል ማህበረሰብ ተወካዮች ጋር ያደረጉት ውይይት አርባ ደቂቃ ግድም የፈጀ ነበር። በውይይቱ አንጋፋዎቹ የተቃዋሚ ድርጅት መሪዎች ዶክተር መረራ ጉዲና እና ፕሮፌሰር በየነ ጴጥሮስ ተሳትፏል። የሰብአዊ መብት ተሟጋች፣ የጋዜጠኛ ማህበር ተወካይ፣ ጠበቃና ጦማሪም በውይይቱ ተገኝቷል። ይህ ውይይት በአብዛኛው ትኩረት ያደረገው በኢትዮጵያ ወቅታዊ የፖለቲካ ቀውስና መንግስት በሚወስዳቸው እርምጃዎች ላይ እንደነበር በውይይቱ የተካፈሉ ለዶቼ ቬሌ ገልጿል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና የህዝብ እንቅስቃሴ አካባቢ የተፈጠረው ግድያ፣ እስራት፣ ወከባ እነዚህ ሁሉን አንስተናል። እስካሁን ድረስ ላለፉት ሀያ አምስት አመታት መንግስት ምርጫ ብሎ ስለሚቀልድባቸው ነጻና ፊታዊ ያልሆኑ ምርጫዎች ጉዳይ አንስተናል። በኢትዮጵያ መሰረታዊ ጉዳይ ህዝቡ እየጠየቀ ያለው መሰረታዊ ለውጥ ነው ያሉት ዶክተር መረራ ጉዲና ነገሮችን ቀባብቶ መንግስት ሁኔታዎችን ለመቆጣጠር የሚያደርጋቸው ነገሮች መሰረታዊ ችግሩን አይፈታም ብለው ለሜርክል መናገራቸውን አስታውቋል። ብራይተ መንግስቷ በበኩላቸው የኢትዮጵያ መንግስት ለውጥ ለማድረግ ቃል እንደገባላቸው ክትትል እንደሚያደርጉም መናገራቸውን ዶክተር መረራ ጠቁሟል። ውሎም ሳያደርግን የኢትዮጵያ መንግስት ተቃዋሚው ሰማያዊ ፓርቲ በርካታ አባላቱ በመንግስት ጸጥታ ኃይላት መታሰራቸውን አስታውቋል። ወይዘሪት ብሌን መስፍን፣ አቶ ያስፔር ተስፋይና አቶ አወቀ ተዘራን እንዲሁም ከዋግምራ ለጠቅላላ ጉባኤ የመጡ አንድ የአመራርና ሌላ አንድ አባልን ጨምሮ ስድስት አባላቶች ቸው መታሰራቸውን የፓርቲው የብሔራዊ ምክር ቤት ሰብሳቢ አቶ ይድንቃቸው ከበደ ለዶቼቬሌ በስልክ ተናግሯል። የታሰሩበት ምክንያት በግልጽ ባናቅም፣ ግን ከአስቸኳይ አዋጅ ከወጣበት ጊዜ ጀምሮ እስካሁን በግልጽ ከቤተሰቦቻቸውም እንዲሁም አባሎቻችን ያገኘ ነው መረጃ እንደሚያመለክተው ወደ ስድስት የሚሆኑ አባሎቻችን ታስረውብናል። መራሒተ መንግስት አንጌላ ሜርክል በአፍሪቃውያን ስደተኞችና በአህጉሪቱ የጸጥታ ሁናቴን በተመለከተ በርሊን ውስጥ የተለያዩ የአፍሪቃ ሀገራት መሪዎችን እየተቀበሉ ሲያነጋግሩ ከተለያዩ የአውሮፓ ሀገራት የተሰባሰቡ ኢትዮጵያውያን ደግሞ በአውሮፓ ህብረት ፊት ለፊት ሰላማዊ ሰልፍ አድርገዋል። በመንግስት ታጣቂዎች የተገደሉት ኢትዮጵያውያንን ለማሰብ በተለያዩ የአውሮፓ ሀገራት ነዋሪ የሆኑ ኢትዮጵያውያን ሐሙስ ዕለት ቤልጂክ ብራስልስ ውስጥ ሰልፍ አድርገዋል። ኢትዮጵያውያኑ በኢሬቻ በዓል ላይ እንዲሁም ከበዓሉ በፊትና በኋላ ለሞቱት ኢትዮጵያውያን የመታሰቢያ ሻማ ማብራት ስነ ስርዓት አከናውነዋለም። በኢትዮጵያ ላይ እየተፈጸመ ያለውን የሰብአዊ መብቶች ጥሰት ግድያና እስራትም የአውሮፓ ህብረት እንዲያስቆም በመጠየቅ አቤት ብሏል በተወካዮች በኩልም የተጻፉ ደብዳቤዎችን ለአውሮፓ ህብረት ባለስልጣናት አድርሰዋል ከሰላማዊ ሰልፈኞቹ ተወካዮች መካከል አንዱ አቶ አበራ የማናብ ከሚመለከተው የአውሮፓ ህብረት ክፍል ባለስልጣናት ጋር ፊት ለፊት መነጋገራቸውን ገልጧል ያዘጋጀነውን ደብዳቤ ወስደን ለየሚመለከተው የአውሮፓ ህብረት ክፍል አስረክበናል እና የክፍሉ ተጠሪ የሆኑት መጥተው ለአንድ አፍታ ጊዜ ወስደው አነጋግረውናል። በንግግራችን ወቅት እኛም በኛ በኩል ያለንን ዋና ዋና ጉዳይ በተለይ አሁን ያለው ሁኔታ ምን ያህል አሳሳቢ እንደሆነ አሁን በቅርብ የተፈጸመውንም ነገር አንስተን በተለይም አሁን ሆኑ ይህ አስቸኳይ ጊዜ አዋጅ እንዲነሳ፣ የታሰሩ ሰዎች እንዲፈቱ እና መንግስት ከተቃዋሚዎች ጋራ መነጋገር እንዲጀምር በሚል ያለንን ሀሳብ አቅርበናል። መራኢተ መንግስት አንጌላ ሜርክል የአፍሪቃ ሀገራትን ጎብኝተውም ሆነ የአፍሪቃ ሀገራት መሪዎቹ መዲናቸው በርሊን ድረስ መጥተው ቢወያዩም ዋነኛው የሰብአዊ መብቶች ጥሰትና የዲሞክራሲያዊ መብቶች እጦት እስካልተቀረፈ ድረስ የአፍሪቃውያን ፍልሰትና የአካባቢው ጸጥታ ስጋት የሚረግብ አይመስልም። የዶቼቬሌ የአማርኛው ክፍል ኃላፊ ሉድገር ሻዶምስኪ ባቀረበው አስተያየት የመራኢተ መንግስቷ ንግግርን በማጣቀስ አዲስ አበባ ላይ አፍሪቃ ግሩም የሆኑ ጭንቅላቶችን ማጣት አይኖርባትም ብሏል። ይህ አላዋቂነት ይመስላል። ምክንያቱም ምርጥ የተባለ ጭንቅላት ያላቸው ኢትዮጵያውያን ዛሬ በሀገራቸው ሊያኖራቸው የሚችል ተስፋ በማጣታቸው ዋሽንግተን ላይ ታክሲ ይነዳሉ ሲል የመራየተ መንግስቷ ግብና ተግባራዊነቱ ላይ አጠያይቋል። በእርግጥም የጀርመን መራየተ መንግስት መሆኑ ዓለም አቀፉ ማህበረሰብ ለኢትዮጵያ መንግስት ከፍተኛ የገንዘብ ድጋፍ አድራጊዎች እንደመሆናቸው መጠን ሀገሪቱ የገባችበትን ውስብስብ ችግር እስካላጤኑ ድረስ ነገ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን በገፍ ወደ አውሮፓ ስላለመፍለሳቸው መቼም እርግጠኛ ሊሆኑ አይችሉም። አድማጮች፣ በጀርመን መራሄተ መንግስት አንጌላ ሜርክል የአፍሪቃ ጉብኝትና እንድምታው ላይ ያጠነጠነው የትኩረት በአፍሪቃ ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ፣ ጤና ይስጥልኝ